የዶክተር መራ ጉዲና ጠበቃዎች የፌዴራሉ ጠቅላይ አቃቤ ሕግ ለመሰረተባቸው ክስ መቃወሚያቸውን በጽሁፍ አቀረበው የቀረበባቸውን ክስ ከሌሎች ተከሳሾች ተነጥሎ እንዲታይ፣ ክሱም በወንጀል ክስ አግባብ መሰረት ተሟልቶ ያልቀረበ በመሆኑ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ አቃቤ ሕግ ለመቃወሚያው መልሱን በጽሁፍ እንዲያቀርብ አዞ ቀጠሮ ተይዟል። ዝርዝሩን ከመለስካቸው አመሃ። ጠበቆቹ ባቀረቡት የክስ መቃወሚያ አንደኛ ተከሳሽ ዶክተር መረራ ጉዲና የሚኖሩትና የሚመሩትም የፖለቲካ ድርጅት በህጋዊ መንገድ በሀገር ውስጥ በሰላማዊ መንገድ የሚታገል እንደሆነ ያስገነዝባል። በተቃራኒው በአባሪነት የተከሰሱት ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር ብርሃኑ ነጋና አቶ ጃዋር መሐመድ ከኢትዮጵያ ውጭ እንደሚኖሩ አመልክቶ የአንደኛ ተከሳሽ ጉዳይ ከእነዚህ ተከሳሾች ጉዳይ ጋር እንዲታይ የሚያስገድድ በቂ የህግ ምክንያት የለውም ብሎ ይከራከራል። አክሎም የአንደኛ ተከሳሽ ጉዳይ ከሌሎቹ ተከሳሾች ጉዳይ ጋር ተጣምሮ መቅረቡ የዶክተር መረራን ፍትህ በተፋጠነ ሂደት የማግኘት መብታቸውን ያጣብብባቸዋል በማለት ክሳቸው ከሌሎች ተነጥሎ እንዲታይ የጠበቆቻቸው መቃወሚያ ይጠይቃል። የክስ መቃወሚያው ሌላው ትኩረት ደግሞ ጠቅላይ አቃቢ ሕግ ያቀረበው ክስ የተሟላ አይደለም የሚል ነው። በጥቅል የወንጀሉ ዝርዝር ላይ ከአንደኛ እስከ ሶስተኛ በተመለከቱት ተከሳሾች ላይ በጋራ ሰሩት ተብሎ የቀረበውን ወንጀል በዋና ወንጀል አድራጊነት ተካፋይ ሆነዋል ከማለት ውጪ ዶክተር መረራ ጉዲና በተባሉት የወንጀል ድርጊቶች ከእነማን ጋር የትና መቼ ለሚለው ዝርዝር ጥያቄ መልስ የለም ሲሉ ጠበቆቹ በጽሑፋቸው ተከራክረዋል። ይህም ተከሳሹ ራሱን ለመከላከል እድል የሚነፍገው ከመሆኑ ባሻገር በኢትዮጵያ የወንጀል ስነ ስርዓት ሕግ መሠረት ክሱን የተሟላ አያደርገውም ብለው ተከራክረዋል በዚህ ምክንያት ፍርድ ቤቱ ክሱን ውድቅ እንዲያደርግላቸው ጠይቀዋል። ፍርድ ቤቱም አቃቢ ህግ መልሱን በጽሁፍ እንዲያቀርብ ለመያዝያ 26 ቀን 2009 ዓ ም ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ህግ የካቲት 16 ቀን 2009 ዓ ም በጻፈው የክስ ደብዳቤ በዶክተር መረራ ጉዲና፣ በዶክተር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳትና በኦሮሞ ሚዲያ ኔትወርክ ላይ ክስ መመስረቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Каддис Алава.